ما في لا ما በቀዳሚው ክፍለ ዝግጅታችን ከኢትዮጵያ አዲስ ዓመት 2018 ቅበላ አስተባባሪ ኮሚቴ ካሪም ዴጋን የአስተባባሪ ኮሚቴ አባላት አይቶ ኃይለ ሰማዕት መርሃ ጥበብና ወይዘሮ ማርታ ከበደ ጋር ባካሄድነው ቃለ ምልልስ የበዓሉን ፋይዳዎችና የወደፊት ትልሞች ወደሚያነሱበት ቀጣዩ ክፍለ ዝግጅታችን እናመራለን። አብራችሁ ያላችሁት ከኤስ ቢ ኤስ ራዲዮ የአማርኛው ዝግጅት ጋር ነው። አቶ ኃይለ ሰማት በተለይ የዚህ የዘንድሮ የ2018 የአዲስ ዓመት ቅበላ ዝግጅት አስመልክቶ በቪክቶሪያ ኢትዮጵያውያን ማህበር ሚና ምንድን ነው? እሺ፣ አመሰግናለሁ ሪም። እንግዲህ ያው እንደገለጸልህ እኛ በደንብ አድርገን ይሄን አዲሱን ትውልድ ወደፊት እያመጣን መሆኑን የሚያሳይ ነገር ነው ያሳይ የገለጸው ነገር ምክንያቱም ምን ያክል ኤግዞስቲቭሊ ስራው ላይ እየተሳተፉ እንደሆነ በጥልቀት ገልጿታል። የእኛ ሚና ሁልጊዜ የማህበረሰባችንን መሰባሰብ፣ መናፈቅ እና ያንን ደግሞ ወደ ተግባር ወደ መሬት ማውረድ ነው። ይሄ ከዚህ ይጀምራል። አዲሱ ትውልድ ወደፊት እየመጣ ነው። እንግዲህ ቅድም እንደገለጸው በጾታም፣ በሃይማኖትም፣ በብሔርም በጣም ኢትዮጵያን የሚመስል አዘጋጅ ኮሚቴ ነው ያለን። የሚገርመው እኔ እንደዚህ አይነት ጠንካራ ሴቶች እንዳሉ አላውቅም የነበረ። አሁን ስማቸውን በዚህ ሁኔታ ይነሳ ይነሳ የሚለው እንዴት እንዴት እናነሳዋለን እንዴት እንገልጸዋለን የሚለው ነገር በቀጣይ የሚታሰቡ ነው ማለት ነው። ጠንካራ ጠንካራ ልጆች ነው ያሉት። እዚህ እዚህ ከተማ ውስጥ እንደዚህ አይነት ፖቴንሻል እያለን ከዛሬ ድረስ አለመጠቀማችን ያሳዝናል። እና የእኛ ሚና አሁንም ማህበረሰቡን ኮርነር የሚያደረጉ አጀንዳዎችን ወደ ጎን ስፈን፣ በሚያስማሙን አንድ በሚያደረጉን ጉዳዮች ላይ አንድ ላይ ተሰባስበን ጠንካራ ማህበረሰብ ሆነን በዚህ በአውስትራሊያ የፖለቲካል ኢኮኖሚ ውስጥ ኢንቮልቭ የሚያደርግ ተጽዕኖ ፈጣሪ የሆነ ህብረተሰብ መፍጠር ነው የኛ ግብ የኛ ላማ ማለት ነው ያ ያ ያንን የፈጠረ ማህበረሰብ የሚፈልገውን ነገር ማስፈጸም ይችላል ማለት ነው። ስለዚህ ይሄ የተደራጀ ህብረተሰብን ለመፍጠር የሚያስችል የመሪነት ሚናን መወጣት ስለሆነ ስራችን የመሪነት ሚና ደግሞ ተተኪውን አዲስ ትውልድ ወደ ወደፊት የሚያመጡ እድሎችን ማመቻቸትና መፍጠር በሚል እንዲህ አይነት የማስተባበር ስራዎችን እንሰራለን። የእኛ ስራ ይሄ ነው፣ ህብረተሰቡን ማሰባሰብና ወደ አንድ እንዲመጣ የማድረግ ነው። እና ሚናችን በቀላሉ ይሄ ነው ማለት ስራ የሚሰራ ደልጌት የሚደረግ የሚተካ ኃይል በአንዴ ማግኘት መቻል ትልቅ ሚናን መወጣት ነው ብለን እናስባለን። አመሰግናለሁ። ቶክረስ በዛው ላይ አሁን እኔና ማርታ በኢትዮጵያ ኮሚኒቲ ስራ አስፈጻሚ ኮሚቴ ውስጥ ተመርጠን አንሰራም። እኛ ቮለንቲር ነን። የሚያሳየው ነገር ግን በሚና በኩል ሲመጣ የህዝቡን ብዛት ይሄንን ዝግጅት የሚጎበኙት ስፔሻሊ የአዲስ አመቱ ፌስቲቫል ሶስ ውስጥ የሚካሄደው ሶስት ሺህ እስከ አምስት ሺህ ሰው ነው መጥቶ ይሄንን ፕሮግራም ከጀምሪያው እስከ ማለቃው ድረስ የሚመለከተውም ከዛ ውስጥም አይቶትም የሚጫወቱም ተጫውቶ ከዛ የሚሰናበተው የኳስ ግጥሚያ ላይ ግን ካየ ነው ወጣቶች ብቻ። ይሄ በእኛ ሳይሆን በፖሊስ ነው የተቆጠረው። እና አንድ ሺህ አምስት መቶ ወጣት የኳስ ግጥሚያ ላይ መጥቶ ግን ይሳተፋል። ያ ወጣትን አሁን ትልቁ እቅድ ያለው ያን ወጣትን እንዴት አርግን እስኪ ወደ ኮሚኒቲው መሳብ መቻል አለብን ነው ያለው። እና የኮሚኒቲ ስራ ሲዘጋጅ ይሄ ነገር ክሮስ ሴክተር መሆን አለበት። ከአዛውንቱ እስከ ወጣቱ፣ እስከ ህፃን ልጅ፣ ከእናቶች እስከ ወጣት ሴቶች እና ወጣት ወንዶች ራሱ አካቶ ፕሮግራም ማካሄድ አለበት። በእምነት ደረጃ ካየ ነው ኢትዮጵያ በጣም ሰፊ ሀገር ናት። በእምነት ደረጃ በኩልም ተከባብራ ረጅም ዓመታት ይኖረች። ስለዚህ አሁን በክርስቲያን እምነት ከሄድን የተወሰኑ ቤተክርስቲያኖች አሉ። በእስልምና ከሄድን መስጊዶቹም የተዘጋጁ አሉ። ትልቁ አድርግ ያለብን ያችን ኢትዮጵያን ለማሳየት ከነዚህ ህዝብ ሁሉ ሰብስበን አምጥተን የሚያወያየንን የሚያስደስተንን ነገር አንድ የሚያደርግንን ነገር መፍጠር አለብን። በምን ለመለያየትና ለመጣላት ከፈለግ እሱማ ሰይጣን ተዘጋጅተዋል። እና ትንጥዬ ነገር ነው የሚያስፈልግን። ግን ይሄን ሳንደትን ቀንና ማታ ለፍተንበት ይህን ህዝብ አንድም ሳይሆን የሚያገናኘው ብዙ መንገዶች አሉ። በእምነት ቢሆን በአርት ቢሆን በምግብ ቢሆን፣ ስለዚህ በኳስ ቢሆን። ይህንን ህዝብን ግን እዚህ ሜልበርን ውስጥ ያለው እስከ ሀያ ሺህ የምንደርሰው ኢትዮጵያዊ አምስት ሺህ ማግኘቱ ትንሽ እኔ ቅር ይሰማኛል። ለምን ሌላን ፌስቲቫል ብናየው እንዴ በጣም ነው የሚያስገድሞ እኮ ህዝቡ በቃ ከእስር ቤት እንደተለቀቀ ወጣ ብሎ ያን ቀን ድልቅልቅ አርግቶ አስር ሺህ አስራ አምስት ሺህ እስከሚደርስ ሰው ነው የሚመጣው። ለምንድን ነው ግን? ያንማ አንችለውም። መቻልማ አንችለዋለን። ለምን እዚህ ውስጥ ያለው ወጣቶች የእኛ ትልቁ እቅድ ከስራ አስፈፃሚ ኮሚቴው ጋራ እንዴት አድርገን ይሄን ኮሚኒቲ በትልቅ ፕላትፎርም አስቀምጠ ነው አሁን ያለበት ቦታ ወደ ሰርቪስ ፕሮቫይደር አድርገህ ነው የእኛን ህዝብ ማገልገል እንደሚችል። የእኛን ህዝብ ማገልገል ካልቻለም ሪፈር ማድረግ እንዲችል። ለምን አሁን ስለ ፌስቲቫሉ የምናወራው እንጂ በኮሚኒቲው ደረጃ ብዙ ብዙ ነገሮች አሉ፣ መሰረታትና መስራት ያለበት ሜንታል አንዱ ነው። ሜተርናል ህዝብ ሌላ ነው። ስለዚህ እሱ ሌላ ጊዜ እናወራለን። ግን ትልቁ ሚና ሌላው ኮሚኒቲ አድጓል አይደል? እንዳንጠብቅ፣ ሌላ ሰው አያሳድገንም። እኛው ራሳችን ነው የምናሳድገው። አባቶቻችንና እናቶቻችንን የዛሬ አርባ ዓመት ይሄን ኮሚኒቲ ሲመሰርቱትና ሲያዘጋጁት ይሄ ይደርሳል ብለው ነበር የገመቱት። አይ ዶንት ኖው። ግን እኛ አሁን ተወላጆች ወጣቶች ያለ ነው ጉልበታችን ተጠቅመንበት ሌላ ኮሚኒቲ የደረሰበት ቦታ እኛንም የማይደርስበት ምክንያት የለም ብዬ ነው። ወይዘሮ ማርታ አሁን ቀደም ሲል አቶ ኃይለ ሰማዓት እንዳነሱት በማህበረሰባችን ውስጥ ጠንካራም እንደዚሁ በክህሎት የተካኑም ሴቶች አሉን። በነሱንም እንደዚሁ አቅፋን እየሰራ ነው ብሏል። ከዛ ውስጥ አንዷ እርሶ ኖት። ስለ አገልግሎቱም እንደዚሁ የማህበረሰባዊ ምስጋና ይድረስ እና በተለይ በዚህ በዝግጅቱ ላይ በሚመሩት ዝግጅት ላይ በርካታ የተለያዩ ፕሮግራሞች እንዳሉ ተቀርጿል። እነዚያን ፕሮግራሞች ላይ የመሳተፉ የመመልከቱን ባሻገር ያ ለአንድ ማህበረሰብ እንደ ኢትዮጵያ ማህበረሰብ እንደ ማህበረሰብ እንደገናም አነስ ሲል ደግሞ በቤተሰብ ደረጃ በተለይ ትውልድ አላማውም እንደዚሁ በማህበረሰቡ አሁን በዳይሬክተር ካሪም ሆነ በአቶ ኃይለ ሰማት ቅድም እንደተጠቀሰው አንዱም ይህንን ኢትዮጵያዊ ማንነት ብሔራዊ ማንነትና ባህልን ለቀጣዩ ትውልድ ባስተላለፍ ስለሆነ ከዚህ አኳያ ይህ ዝግጅት፣ በእርሶ የሚመራው ዝግጅት ፋይዳዎቹ ምንድናቸው ናቸው? በእለቱ በዛ ቦታ ላይ ታዳሚዎች ሲገኙ በምን መልክ ልጆቻቸውን በማስተዋወቅ ባህሉን እንዲያግዞት ይሻሉ? የእርሶስ እግረ መንገዱን መልእክት ለማህበረሰቡ፣ በተለይ ለቤተሰብ አባላት ልጆቻቸውን ይዘው እንዲገኙ ምንድን ነው የሚሆነው? እንግዲህ ከዚህ በፊትም ያልነው አሁንም ሪፒት የምናደርገው ምንድን ነው የአዲስ አመት ነው። አዲስ አመትን በመመልከት እንግዲህ ባህላችን ነው ይሄንን የምናከብረው። ሁላችንም በየቤታችን እናከብራለን። ግን እንደዛም ሆኖ ደግሞ የኛ ባህላችን ምንድን ነው ሁልጊዜ በዓል ሲሆን ከጓደኞች ጋር፣ ከቤተሰቦች ጋር፣ ከጎረቤት ጋር ነው የምናከብረው እና ያንን ባህላችንን ደግሞ እዚህ አውስትሬሊያ ይዘን ስንመጣ እንደዛ ነው ማክበር ያለብን፣ በማለት ነው እንግዲህ የኢትዮጵያ ኮሚኒቲ ይሄንን ከድሮ ጀምሮ ማዘጋጀት የጀመረው እና አሁን ደግሞ እኛ ተቀብለን ያንን እያደረግን ነው። ይሄንን ስል እኛ እንደዚህ በምናደርግበት ሰዓት ልጆቻችሁን ይዛችሁ እናንተ መጥታችሁ ኢንጆ እንድታደርጉት ነው እንጂ ሌላ ነገር ምንም ነገር የለውም። ኑ አንድ ላይ ሆነን ኢንጆይ እናድርግ። የሚመጣውን ልጆች የሚያልቁት ልጆች ማንነታቸውን እንዲያዩ እንዲያውቁ ከዛ ከዚህ በኋላ ደግሞ እነሱ ናቸው ኦቪስሊ ተቀብለው የሚሄዱት እና እኔ አርሜን በልጅ እያለሁኝ እየሄድኩኝ አይ ነበረ እና አሁን ደግሞ እኔ ያንን እዛ ላይ ደርሼ አም ክሽ ላፍ ኦን ስቴጅ ኤምሲ እያደረኩኝ እና በጣም ደስ የሚልንትን ነው ያንን በማለት ሁላችሁንም በምትመጡበት ሰዓት በገንዘብ የማይሸጥ ማስተዋል ነው ለልጆች የሚያገኙት እና ለአሁን ሳይሆን ወደፊቱ ማንነታቸውን ልጆቹን ባህላቸውን እንዲያውቁ በማለት ነው እና ብዙ ጥቅመት አለው። ለምን እኔ ምን ያህል እንደጠቀመኝ ስለማውቀው ለዛ ነው እና ሁላችንም አንድ ላይ ተሰክበን በዓሉን በዓል በማመስ በማል በማመስል አንድ ላይ እናሳለፍ እና ሁላችሁንም ኢትዮጵያዊ ብቻ ሳይሆን ሌሎቹንም ሁሉንም ሰው የምታውቀው ሰው ር ዋልም ለሁሉም ሰው ነው ኢትዮጵያ ኒውዬር ማለት ለማን ለሁሉም ሰው ነው ለኢትዮጵያ ብቻ አይደለም እና ሁላችሁም እዛ እንገናኝ መልካም አዲስ አመት እመኛለሁ ለሁላችንም አቶ ካሳሁን ስ አይነት ነገር በጣም ደስ የሚለው እኔም በልጅነት ይገርምሃል ከሳፊ ከኢትዮጵያ ኮሚኒቲዎች ጋር ሰርቻለሁ ከውስጡ ግን አሁን እኔ በዳይሬክተር ደረጃ የተሰጠኝ እድል ልክ መጀመሪያ የጀመርኩት በቮሎንቲር ማድረግ መሳሪያ በማቅረብ ከዛ መድረክ መሪ መሆን ከመድረክ መሪ መሆን በኋላ ፕሮግራም አሲስተንት ማዘጋጀት ከዛ አሁን የዛሬና የዚኛው ዓመትና አምና የፕሮግራም ዳይሬክተር ተሰጥቶኝ በዛ ደረጃ እየሰራው ነው። አሁን ይሄ ለእኔ ይሄንን ልምድ ሌላ ኦርጋናይዜሽን ገብቼ እሰራለሁ ካልኩኝ እድሉ እንደ ኢትዮጵያ ኮሚኒቲ እና እንደ ሌላ የኢትዮጵያ ኮሚኒቲ ያሉትን አይሰጠኝም። አንደኛ በተለያዩ ምክንያቶች ወይ እና ስለዚህ ይሄን እኛ ያገኘውን እድል ከሌላ ሰዎች ጋር ሼር ማድረግ እንፈልጋለን። ነገ ተነገ ወዲያ ወይስ የሚቀጥለው አመታት ከሪም ላይ ኖር ይችላል፣ ግን ይሄ ፌስቲቫል መቀጠል አለበት። የማይቀጥልበት ምክንያትም የለም። ስለዚህ እኛ አሁን የምናምነው ሁላችንም ዲስፖዝብል ነን፣ ሪፕሌስብል ነን፣ ግን ፌስቲቫሉ በትክክል መሰረቱ ተሰርቶ ከተቀመጠ ኮሚኒቲው በትክክል ኮንስቲቱሽን ለጥፎ ከተቀመጠ ሰው ሲቀየርና ሲለወጥ ያ ዝግጅት ይቀጥላል፣ ያ ኮሚኒቲ እያደገም ይሄዳል። እና ይሄ ነገር አሁን ልጆቼ በዚህ አመት ላይ የተሳተፋችሁ ስላቸው በጉጉት እየጠበቁት ነው። አስብ እንግዲህ አሁን እኔ የነሱ እድሜ የነበርኩት ጊዜ ኳስ ግጥሚያ ሲኖር ሲኖር ሄደን እንሳተፍና ና አይነበርም እና አስቡት ሌላ ኢትዮጵያ ልጆችም መጥተው ከኮሚኒቲው ጋር ለመስራት በሩ በጣም ክፍት ነው። ኬላ ላይ ቆሞ የሚከለክል ሰው የለም፣ እና ያለውን አይዲያ ሰው ይዞ መጥቶ ይሄን ነገር እንዴት አድርጌ ላሳድገው ላሳምረው እችላለሁ ብሎ የሚያስብ ካለ ሞዝን መልክም መጥተው ከሁሉም ከእኔም ጋር ቢሆን ከስራ አስፈፃሚ ኮሚቴ ጋር አይዲያ ሼር ለማድረግ ቢሆንም በራቸው ሁሉ ይልቅ እግረ መንገዱን በተለይ አቶ ከሪም በዚሁ ለእርሶ በተከታታይ ው ከቀደማዋ ጠቅላይ ሚኒስትር ጁሊያ ጊላርድ ጀምሮ በየዓመቱ የጠቅላይ ለጠቅላይ ሚኒስትሮችና የተቃዋሚ ቡድን መሪዎች እንዲሁ በእኛ ፕሮግራም እየተጋበዙ ሁሌም እንኳን አደረሳችሁ መልእክት ያሳልፋሉ። ያንን ተመርኩዞ በፊት ከዚሁ ከአውስትራሊያ ሳይሆን እንዳውም ከሀገር አሜሪካ በርካታ ሰዎች ደቡለው የጠቅላይ ሚኒስትሮቹ በኛ ፕሮግራም ላይ ቀርቦ እንኳን ያደረሳችሁ ማለት በጣም ክብደቱ ተሰምቷቸው ያንን ሀሳብ እግረ መንገዱን ይዘው ምንድን ነው ያነሱት? በዛ ብቻ ከሚቋጭ ለምንድን ነው ካምብራ ድረስ ሄዳችሁ ጠቅላይ ሚኒስትሩ ጋር ልጆቻችን አበባ የሆሽ ብለው ለጠቅላይ ሚኒስትሩ መዝፈን ባህሉን እንዲያሳዩ፣ እንደዚሁም ሴቶቻችን ቡናና የዳቦ የመሳሰሉትን ነገሮች፣ እንደዚሁም የአበባ የሆሽን በዓል ዝግጅቶች ወንዶች ልጆችም እንደዚሁ ስዕሎችን ሰርተው ልክ ሀገር ቤት የሚደረገውን ያችን ለተወሰነ ጊዜ ቢያሳዩ የሚል ሀሳብ ነበር። ያ ለጠቅላይ ሚኒስትሩ ሩቅ ሊሆን ይችላል። በወቅቱ ሀሳቡ ለሌሎች ሰዎች አስተላልፌ ነበር፣ ያው አልሆነም። በተለያዩ ምክንያቶች በአሁን በዚህ በርሶ ዳይሬክተርሽፕ በርሶ የዳይሬክተርነት አመራር ወቅት ለሚቀጥሉት ጊዜያቶች የዚህን ሀሳብ ከጠቅላይ ሚኒስትሩ ወደ ፕሬምየር አውርዶ ያንን አይነት ነገር እንትንንም ከፍ ለማድረግ በዋዜማ ላይ ወይም የሆነ አመቺ ቀን ላይ ይዞ እንደዚህ የማድረጉ ሀሳብ መልካም ነው ሊሆን ሊስ ሊሳካስ ይችላል። የሚል አታያ ያሎት ግላ አታያየ ምን ይሆናል ይህን በተመለከተ አቶ፣ ይሄ በጣም ድንቅ የሆነ አይዲያና አስተያየት ነው። ማድረግ የማንችልበት ምክንያት አለ ብዬ ልገምት። አንደኛ ነገር ማወቅ ያለብን ግን የዚህ ሀገር ፖለቲሽኖች የእነሱን ካሌንደር ማየት አለብን። አሁን በዚህኛው አመት ፌስቲቫል ላይ የሚሳተፉ የፌዴራል፣ የስቴት እና የሎካል ካውንስሎች ከወራት በፊት ነበረ ይህን ፕሮግራም አቀርበንላቸው በዚህ ጊዜ ትገኛላችሁ ወይ ብለን ያዘጋጀንላቸው ስለዚህ አሁን በከፍተኛ ደረጃ ካየነው የፕራይም ሚኒስትሩ ቢሮ ሄደን አበባየዎች ዘፈነላቸው አበባ ቀብለን ምን ብለን ለማድረጉ የሚፈልገው ምንድን ነው? አቶ ካሳው ጉልበት ነው ሀሳብ፣ አይዲያ ሳንቲም ራሱ ሊያስወጣን ይችላል። ስለዚህ የተወሰነ ሰው ይሄን ነገር ማድረግ እንችላለን ብሎ ከተነሳ የሚከለክለን ነገር የለም። አንድ ነገር ለማስታወስኛን ህዝብን ፈልገው እኮ የህዳሴ ግድብን ካየነው የህዳሴ ግድባችንን እኮ ሌላ አገር አንዲት ሳንቲም አውጥቶ ሳይረዳን ራሳችን ገንብተን ራሳችን ሰርተነው ስራ ላይ እናውለው ዝግጅት ሆነናል። እዚህ ሀገር ሆነን ግን በሁሉም መንገድ ክፍተት እያለን የፕራይም ሚኒስትራችን ቢሮ ሄደን ከእነሱ ጋር ስብሰባ ለማድረግ ክፍተት እያለ በማድረጋችን መቅረቱ የሚያሳየን የእኛን ስንፍና ነው እንጂ ሌላ ነገር ምን ማለት ነው? የእነሱን ካሌንደር አውቀን ምነት ፈጥረን ከእነሱ ጋራ መገናኘት እድል ነው ይቻላልም። በዚህኛው ዓመት ቅርታ በጣም ሌት ሆኗል። ለሚቀጥለው ዓመት ላይ ግን ቃለ ምገባ ከሆኑ ጀምሬ በፕሮግራም ዳይሬክተር ላይ ካለሁኝ ይሄን ነገር ዛሬም ነገም ሳይነጋ ስራ ጀምረንበት ይሄ ነገር እንዲሰራ ለማድረግ ለህዝባችንም ለኤስፒኤስ ሬዲዮም ቃል ይገባለሁ። መልካም ኢትዮጵያዊ ቃሉን አያጥፉም። ስለዚህ የዛሳዊ ይበልን ቶ ኃይለ ሰማትስ በርሶ በኩል ለመላው የኢትዮጵያውያን ማህበረሰብ ማህበር በቪክቶሪያ በዚህ በፎቶስክሬ በዓል ዝግጅት ላይ እንዲሳተፉ እንዲሁም በመላው አውስትራሊያም ሆነ ኢትዮጵያ ውስጥ ወይም በተለያየ አለማችን ማዕዘናት ውስጥ ስለሚገኙ ኢትዮጵያውያን እና የትውልደ ኢትዮጵያውያን ማህበረሰብ አባላት የአዲስ ዓመት መልእክቶ ምን ይሆናል? ካቶሽ አሁን መጨረሻ ላይ ከሪም የተናገረው ነገር ላይ፣ በነገራችን ላይ እኛ ባህላችን ከተጠቀምንበት ያው ፐብሊክ ዲፕሎማሲ ነው። አሁን እያልከው ያለው ልጆቻችን አበባየሁሽ የሚሉበት አክሰስ ወንዶቹ ሆይ ሆይ የሚሉበት አክሰስ ተፈጠረ ማለት በዚህ ሀገር ፖለቲካል ኢኮኖሚ ላይ አንድ የሆነ አሻራ አስቀመጥን ነው። ምክንያቱም በሰዎቹ ልቦና ውስጥ የሆነ ቦታ ስለምንይዝ። ነገር ሌሎችን ጥያቄዎች ሀገራችን የሚመለከት ጥያቄ ሊሆን ይችላል። እዚሁ ያለውን ማህበረሰባችን የሚመለከት ጥያቄ ሊሆን ይችላል። እነሱን ነገሮች ሁሉ ለማስፈጸም የሚቻለው በመጀመሪያ እዚህ ያለነው እንደ ማህበረሰብ ጠንካራ ተጽዕኖ ፈጣሪ ማህበረሰብ ሁነን ስንወጣ ነው። ለዚህ ማንም ወደኋላ ማለት የለበትም። እና መጀመሪያ ራሳችን ከጠነከርን እዚሁ ያለንበት አካባቢ ያለንበት መሬት ላይ ተጽዕኖ መፍጠር ከቻለ በቀጣይ ብዙ ነገሮችን እናስተካክላለን ማለት ነው። ይህም ብዬ እንግዲህ ያው እንኳን አደረሳችሁ ነው የሚባለው መቸት የአዲስ አመት በዓል ና የሆያውዬ በዓል ከኢትዮጵያውያን ጋራ ያለው ቁርኝት የተለየ ነው። ምን ለማለት ነው? ሰው የሚሰራው በልጅነት ማናቸው፣ የተሰራ ነው በልጅነት ነው። ማርታ በልጅነቷ መጣለች አደለ ግን በልጅነቷ የተሰራችው ነገር ስላለ መልቀቅ አልቻለችም፣ ተጣብቃ አሁን መጣች። ስለዚህ ልጆቹን በተወሰነ ደረጃ እንደው ቢያንስ እንደ ኢትዮጵያውያን ልጅ አድርገን ማሳደግ አንችልም? አይ ነው የዚህ ሀገር ባህል የራሱ ማንነት ስላለው። ግን እንዲህ እንዲህ አይነት ወሳኝ ሁኔታዎችን ዝም ብሎ ልብስ በማልበስ በምናም ብቻ አይደለም መቀየር የምንችለው በቤታችን ውስጥ ያሉትን ልጆች በተወሰነ ደረጃ ኢትዮጵያዊ ስቴትን እንዲያውቁ ማድረግ የሚቻልበት መድረኮች ላይ እንዲመጡ በማድረግ ነው። ሰው ስለዚህ ለልጆች እድገት አንድ አስተዋጽኦ አለው ማንነታቸውን እንዲያውቁ ማለት ነው። እና ቤተሰብም ይሄንን ነገር እንደ ትልቅ ኃላፊነት መውሰድ መቻል አለበት። በየቤቱ ኢትዮጵያዊ ብለህ ለመኩራት እኮ ልጆች የኢትዮጵያዊ ሴት የሚባሉ ነገሮች፣ አንዳንድ ነገሮች ሊኖራቸው ይገባል። እነዛ መገለጫዎች እንደ ቋንቋ፣ የተወሰኑ በዓላትን በተወሰነ ደረጃ ማወቅ እኮ አትሊስት ኢትዮጵያዊ ነኛት ብላል እንዲ። አሁን የምስራቅ ሀገሮችን እንውሰድ። እስ አሁን እዚህ አንድ ህንዳዊ ልጅ የህንድን ቋንቋ አይችልም ብለህ ታስባለህ? ወይም አንድ የቻይና ፋሚሊ ልጅ የቻይናን ቋንቋ ያቅም ብለህ ታስባለህ? ከባድ እኮ ጊዜ ነው። ወደፊት እኮ የማይግባባ ትውልድም የመሆን እድል ይኖረናል። ስለዚህ ልጆቹን የመስራት ጉዳይ ስለሆነ በዚህ ጉዳይ ላይ ቤተሰቡ በደንብ ኃላፊነት ወስዶ ልጆቹን በዚህ በዓል እንዲገኙ እንዲያደርጉ ጥሬን ማስተላለፍ ፈልጋለሁ። ሁሉም ሰው መጥቶ አትሊስት የጋራ በሆነው ጉዳያችን ላይ ተስማምተን በዓሉን እንድናከብር ጥሬን አስተላልፋለሁ። ቅድም እንዳስቀመጥኩልህ የዚህ ስራ አስፈጻሚ አሁን ያለን ነው። ስራ አስፈጻሚው ተልኮ ስራዎቹ የሁላችንም ናቸው እና ሁሉም ሰው ኃላፊነት አለበት። ሁላችንም እኩል ስለሆነ በዚህ ማህበረሰብ ውስጥ ሚናችን መወጣት አለብን የሚል የአሳታፊነት እና የአቃፊነት ስርዓት ለመዘርጋት በምናደርገው ጥረት አብረውን የሚሰሩ የኮሚቴ ስራ አስፈጻሚዎች በጣም በጣም በጣም ማድነቅ እፈልጋለሁ። የኛን የኮሚኒቲ ማህበረሰቡን የሚመሩ አመራሮች እንዲሁ በበጎ ፍቃደኝነት መጥተው እንግዲህ አስብ፣ ከሪም እኮ እንዴት እያደረገ እየገለጸው እንደሆነ ይሄ ከኮሚኒቲ ሊደርሺፕነት በላይ ነው። አሁን እያየሁት ያለሁት በእነዚህ ልጆች ካፓሲቲ። ስለዚህ ያቆይላችሁ፣ ወደፊትም የተሻለ እንድትሰሩ እግዚአብሔር ያግዛችሁ ለማለት ነው። በጣም አመሰግናለሁ ካፈየ። ወይዘሮ ማርታስ በእርሶ በኩል በመላው ኦስትሬሊያ ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደዚሁም በቪክቶሪያ በማህበረሰብ ውስጥ ላሉ ኢትዮጵያውያን ወገኖች በሀገር ቤትንም ሆነ በተለያዩ የክፍለ ዓለማችን ስፍራዎች ሁሉ በስደት ህይወት ውስጥ ለሚገኙ ኢትዮጵያውያን የዘንድሮ 2018 የመልካም ምኞቶ ምን ይሆናል? ዳግም ጥሬዎስ በተለይ በሜልበርን ነዋሪ ለሆኑ ኢትዮጵያውያንም እንዲሁ ምኞቴ እንግዲህ ለአዲስ ዓመት ለመላው ለኢትዮጵያ ሕዝብ የምመኘው መልካም አዲስ ዓመት። እግዚአብሔር ከሁላችንም ጋር ይሁን። መልካም ጊዜ ለሁላችንም ለቤተሰቦቻችን መኛለው ለሀገራችን ጨምሮ እና በዚህ በሜልበርን ያዘጋጀነውን አዲስ ዓመት አንድ ላይ መተን እንግዲህ በዓሉን በዓል በማስመልከት አንድ ላይ በሆነን እንግዲህ በጥሩ ጊዜ እንደምናሳልፍ ተስፋ አለኝ። እና አይ ካን ወይት ቱ ሲ ዩ ኦን ሲክስት ኦፍ ሰፕተምበር ኤንድ ትዌንቲስ ኦፍ ሰፕተምበር እና መልካም አዲስ ዓመት ለሁላችሁም ለሁላችንም ይመኛለሁ። አቶ ሪምስ እርሶ የዚህ የኢትዮጵያውያን አዲስ ዓመት ክብረ በዓል ልዩ ዝግጅት ኮሚቴ ዳይሬክተር ነቶ፣ በቅድሚያ በሜልበርን ለሚገኙ ኢትዮጵያውያን፣ ትውልደ ኢትዮጵያውያን እንዲሁም በመላ አውስትራሊያ ሲልም በሀገር ቤትና በተለያዩ የዓለማችን ክፍላት ላሉ ኢትዮጵያውያን በሙሉ በስደት ሕይወትም ሆነ እንደዚሁ በነዋሪነት ለሚገኙ ወገኖች የ2018 የመልካም ምኞቶ መልእክት ምን ይሆናል? አቶ ካሳሁን እቺ ኢትዮጵያ የምትባለው ጥንታዊ ሀገር ራሷ ብዙ ቋንቋ አላት፣ ብዙ ብሔር አላት። የባህላዊ እምነቶች የአብርሃም እምነቶች ተከታዮች ብዙ አሉ። አንድ የሚያደርገን ሁላችንም ሁሌ ደስ የሚለኝ ያለመገዛታችን ነው። በሌላ መንገድ ብንለያይም አንዴት የሚያደርገን አልተገዛንም። የተፈለገ ኃይል እና ኢትዮጵያዊ እንረባረብና እንተጋገዝ ስንባባል ከሁሉም አቅጣጫ መጥቶ ነው የሚረባረበው እና በልጅነት የማስታወሰው አገር ቤት ሞኜ ይሄን ነው ኢትዮጵያዊ ሲባል አንዱን ዘር ከአንድ ዘርማ ሳይሆን ዘር ለሌላ ነገር ነው። ብሔሮች ይሄን ሃይማኖት ከፍ የሚያደርግበት ነገር መንገድም የለም ዜሮ ነው። ስለዚህ ይሄ ቀን የተዘጋጀው ለሁሉም ሰው ነው። የባዕል ቀን ነው። የፖለቲካ ስርዓት አይደለም፣ የምናም ሌላ ነገር ሳይሆን የባዕል ቀን ነው። የሀገር ጉዳይ ነው። ስለዚህ በሀገር ጉዳይ ላይ ሁላችንም መጥተን ብንሳተፍ ምን ይጎልብናል? እናንተ ስትመጡ አንድ ጎረቤት ወይስ አንድ ጓደኛ ይይዛችሁ ይመራችሁ። ለምን ብዙ ነገር ነው የተዘጋጀው። ይሄን ነገር በጋራ መተን እንመልከተው፣ እንሳተፍበት፣ ለወደፊትም እናሳድገው እና ትልቁ ነገር የሚፈለገው ከህዝቡ ሳንቲም አይደለም፣ ብር አይደለም፣ ምንም አይደለም። ኑና ተመልከቱ፣ በባህላችሁ ተደነቁ፣ ተደፈቱ እና አዲስ ዓመትን አብረን አክብረን መቼም አዲስ ዓመት ሲጀመር ይቅርታ እንባባለን አይደል? ለጠፋው ለወደፊቱ ስህተት ወደ ኋላው የተሰራው ስህተትና ጥፋቶች እና ምናምን ወደ ማይሆኑ ነገሮች የሆኑትን እቅርታ ተባብለን አሁን ተባብለን ለወደፊቱ አወታት የእድገት የሰላም የጤና እንዲሆንልን ለህዝባችን ጥሪ ያቀርባለው። ስፔሻ ዚ ሜልበርን የምትገኙ ህዝቦችን ሌሎች ጥረት ያደርግን ነው። በፌስቡክ ያንቀን ላይቭ ለማሳለፍ ቴክኒካሊ የሚሳካልን ከሆነ በፌስቡክም እናሳልፍላቸዋለን። በተረፈ ኤስቢኤስ ሬዲዮ እና አቶ ካሳሁን ከኛ ጋራ ንግግር ስላረስ በጣም አመሰግናለሁ። አቶ ካሪም ደጋል፣ በቪክቶሪያ ኢትዮጵያውያን አዲስ አመት ክብረ በዓል ልዩ ዝግጅት ኮሚቴ ዳይሬክተር፣ አቶ ኃይለ ሰማዕት መርሃ ጥበብ፣ በቪክቶሪያ ኢትዮጵያ ማህበር ዋና ጸሐፊና የቪክቶሪያ ኢትዮጵያውያን አዲስ አመት ክብረ በዓል ልዩ ዝግጅት ኮሚቴ አስተባባሪ ወይዘሮ ማርታ ከበደ የቪክቶሪያ ኢትዮጵያውያን አዲስ አመት ክብረ በዓል ልዩ ዝግጅት አስተባባሪና የመድረክ መሪ ስለ ቃለ ምልልሱ እናመሰግናለን። ለእናንተም መልካም አዲስ አመት። ያም በጣም እናመሰግናለን አቶ ካሳሁንና ኤስ ቢ ኤስ አማርኛ ራዲዮ ፕሮግራም ما هبقى لا ما